የዲደብልዩ ዜና ሰላም ጤና ስጥልን፣ ውድ አድማጮች፣ እንደምናላችሁ ዜና እናሰማለን። በቅድሚያም ዋና ዋናዎቹ የኢራን የፍትህ ሚኒስቴር በሀገሪቱ ሰልፍ በሚያካሂዱ ላይ በቸልታ እንደማያልፎ አስጠነቀቁም። ሚኒስትሩ ይህን ማስጠንቀቂያ ዛሬ ያስተላለፉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ተጨማሪ ሰልፈኞችን የምትገድል ከሆነ ከባድ መቀጮ ይከተላታል በማለት መዛታቸውን ተከትሎ ነው። የቀድሞው የሩሲያ ፕሬዝዳንት ዲሜትሪ ሜድቤቭ የጀርመን መርሃ መንግሥት ፍሬዴሪሽ ሜርስ እንደ ቬንዙዌላው ፕሬዝዳንት በተመሳሳይ ወታደራዊ ዘመቻ ሊታገቱ ይገባል ሲሉ የሰጡትን አስተያየት በርሊን በጥብቅ አወገዘች። ሩሲያ በኪየቭ ከተማ በሚገኝ አንድ የግል ክሊኒክ በፈጸመችው ጥቃት አንድ ሰው ሲሞት ሶስት ቆሰሉ። ከጥቃቱ ሰለባዎች በሕክምና ላይ የነበሩ ሰዎች ይገኙባቸዋል። በኪየቭ አጉራባች በሆነችው ፋስቲቭ በተባለች ከተማ በፈጸመችው ጥቃትም አንድ የሰባ ዓመት አዛውንት መገደላቸው ታውቋል። ዩናይትድ ስቴትስ እንደ ዓለም ዳኛ ሆና እየተንቀሳቀሰች ነው ሲል የቻይና የውጭ ጉዳይ ሚኒስቴር ከሰሰ። የቬንዙዌላ ፕሬዚደንት ኒኮላስ ማዱሮ መታገትን አስመልክቶ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ለጋዜጠኞች እንዳሉት የቬንዙዌላ ሉዓላዊነት ሊከበር ይገባል። ዜና በዝርዝር የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የመራጮችና የእጩዎች ምዝገባ ስርዓት ማከናወኛ ያዘጋጃቸውን ሁለት መተግበሪያዎች ዛሬ ይፋ አደረገም። መራጮች ራሳቸውን በሞባይል መተግበሪያ ወይም በድረገጽ አማካኝነት የሚመዘገቡ ሲሆን ይህ ካልሆነ ደግሞ በተመረጡ የምርጫ ጣቢያዎች በመገኘት በምርጫ ጣቢያ አስፈጻሚዎች እገዛ መመዝገብ ያስችላቸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ መተግበሪያዎቹ ለስራ ቅልጥፍናና ለገለልተኛ አገልግሎት እንደሚጠቅሙ ገልጸዋል። ፓርቲዎች ወይም የግልጮች ራሳቸው በቢሯቸው ሆነው ነው፣ ምዝገባ የሚያካሄዱት ወደ ምርጫ ክልል መምጣት አያስፈልጋቸውም። ባሉበት ስፍራ፣ በራሳቸው ስፔስ፣ በራሳቸው ቢሮ ይሄን ምዝገባ ያደርጋሉ። ይሄ ቦታ ብቻ አይደለም ረጅም መንገድ አለመሄድ ብቻ አይደለም፣ በነፃነት በገለልተኛነት ያለማንም ተጽዕኖ ራሳቸውን መመዝገብ እንዲችሉ ያስችላል። ይሄ ትልቁ የዲሞክራሲ መብት አፈጻጸም ላይ የራሱ የሆነ አስተዋጽኦ ያለው ነገር ነው። ያለማንም ጣልቃ ገብነት ሳልመዘገብ ቀረ ሄጄ ቢሮ ተዘጋብ የሚባል ነገር ወይም አመላለሰ የሚባል ነገር የለም። ይህ አሰራር መራጮች ቋሚ የሆነና ለሁሉም አይነት ምርጫዎች ጥቅም ላይ ሊውል የሚችል የመራጭነት መለያ ቁጥር እንዲኖራቸውም ያደርጋል ተብሏል። በተመሳሳይ የፖለቲካ ፓርቲዎች በሚወክለዋቸው ግለሰቦች በጽህፈት ቤቶቻቸው ወይም በመረጡት ቦታ የግል እጩዎችም ራሳቸውን በራሳቸው በእጩነት እንዲመዘግቡ የሚያስችል አማራጮችን የያዘ መሆኑ ተገልጿል። ብሔራዊ ምርጫ ቦርድ ያዘጋጀውንና ዛሬ ይፋ ያደረገው የመራጮችና የእጩ መመዝገቢያ መተግበሪያ በሰባት ቋንቋዎች ስለመዘጋጀቱም ታውቋል ሲል የአዲስ አበባው ወኪላችን ሰለሞን ሙጬ ዘግቧል። የኢራን የፍትህ ሚኒስትር በሀገሪቱ ሰልፍ በሚያካሂዱ ላይ በቸልታ እንደማያልፉ አስጠነቀቁም። ሚኒስትሩ ይህን ማስጠንቀቂያ ዛሬ ያስተላለፉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ተጨማሪ ሰልፈኞችን የምትገድል ከሆነ ከባድ መቀጮ ይከተላታል ብለው መዛታቸውን ተከትሎ ነው። እንደ ጎርጎሮሳውያን አቆጣጠር በህዳር 28 2025 ዓ ም በቴህራን የተጀመረው የተቃውሞ ሰልፍ ወደ መላ ሀገሪቱ የተዛመተ ሲሆን የጸጥታ ኃይሎች በወሰዱት ጥቃት እስካሁን ቢያንስ 12 ሰዎች መገደላቸውን መረጃዎች ያመለክታሉ። የሀገሪቱ መንግስት ግን ማስተባቢያም ሆነ ማረጋገጫ አልሰጠም። ሰልፎቹ አንዴ ፋም አንዴ ጋም እያሉ የቀጠሉ ሲሆን የፍትህ ሚኒስትሩ ጎላም ሁሴን ሞሳኒ ዛሬ በሰጡት መግለጫ ለፍትህ አስፈጻሚው አካል ጠበቅ ያለ መመሪያ መስጠታቸውን አስታውቀዋል። በመላው ሀገሪቱ ላሉ የአቃቤ ህግ መዋቅሮች በአመፀኞቹና ደጋፊዎቻቸው ላይ ምንም አይነት ቸልተኝነት አሊያም ልቅነት እንዳያሳዩ መመሪያ ሰጥቻለሁ ያሉት ሚኒስትሩ፣ መንግስታቸው ተቃዋሚ ሰልፈኞች የሚያቀርቧቸውን ትችቶች ያዳምጣል፣ ከሁከት ፈጣሪዎችም ለይቶ ይመለከታቸዋል ብለዋል። ደም አፋሳሽ ሁኔታን ያስከተለ አመፅ ተከትሎ የኢራን መንግስት በሀገሪቱ የተከሰተው አመፅ ምክንያት ለሆነው የኑሮ ውድነት ለመቋቋም ይችሉ ዘንድ ለሰራተኞች የሶስት መጥብ አምስት በመቶ የደሞዝ ጭማሪ ማድረጉን በትላንትናው ዕለት ማሳወቁን አዣንስ ፍራንስ ፕረስ ዘግቧል። ይህ ዶች ቬለ ነው። የቬንዙዌላ ተጠባባቂ ፕሬዚደንት ከአሜሪካ ጋር በጋራ የልማት አጀንዳዎች ላይ ለመተባበር ዝግጁ ነኝ አሉ። ተጠባባቂ ፕሬዚደንት ዴልሲ ሮድሪጎስ በማኅበራዊ የትስስር ገጻቸው ባሰራጩት መልእክት ከዩናይትድ ስቴትስ ጋር በመመካከርና በመከባበር ላይ የተመሰረተ ግንኙነት እንዲኖራቸው እንደሚፈልጉ ገልጿል። ተጠባባቂ ፕሬዚደንቷ በመልእክታቸው ከዩናይትድ ስቴትስ ጋር ዓለም አቀፍ የሕግ ማዕቀፎችን መሰረት አድርገን ዘላቂነት ያለው የጋራ የልማት አጀንዳዎች ላይ ለመተባበር እጋብዛለሁ ብለዋል። በዩናይትድ ስቴትስ ልዩ ወታደራዊ ስምሪት ታግተው ወደ አሜሪካ በተወሰዱት የቀድሞ ፕሬዚዳንት ኒኮላስ ማዶሮ ካቢኔ የነዳጅ ሚኒስትርና ምክትል ፕሬዚደንት የነበሩት የአሁኑ ተጠባባቂ ፕሬዚዳንት ደልሲ ሮድሪጎስ ስለ ፕሬዚደንታቸው መታገድ በመልእክታቸው ያሉት ባይኖርም አሜሪካ የፈጸመችው ጥቃት እገታ ነው፣ አሁንም ህጋዊ የአገሪቱ ፕሬዚዳንት ኒኮላስ ማዶሮ ናቸው ብለው እንደሚያምኑ መረጃዎች ያመለክታሉ። ይህ በእንዲህ እንዳለ ፕሬዚዳንት ኒኮላስ ማዱሮ ለማገት በተካሄደው ወታደራዊ ዘመቻ በሲቪል ተቋማትና መኖሪያ ቤቶች ላይ ጉዳት መድረሱን ታውቋል። ስለሞቱ ወታደሮች ይሁን ሲቪል ዜጎች ቁጥር የሀገሪቱ መንግስት እስካሁን ያለው ነገር ባይኖርም የአይን እማኞች ግን መኖሪያ ቤቶች መፍረሳቸውና በሲቪሎች ላይም የመቁሰል አደጋ መድረሱን ለሮይተርስ የዜና ወኪል ገልጸዋል። እኔ እዚሁ ነበርኩ። የፍንዳታው ድምፅ ከተሰማ በኋላ የጎረቤቴ ቤት ፈርሷል። በዕድሜ ጠና ያሉ ጎረቤቴ ግንባራቸው ላይ ተመትተው ደም እየፈሰሳቸው ነበር። ከዚያም አንሶላ ቀድጄ ግንባራቸውን በማሰር ደሙ እንዲቆምላቸው ረድቻቸው አለው። ታጋቹ ፕሬዝደንት ኒኮላስ ማዱሮ ከስልጣን መነሳታቸው ደስታቸውን የገለጹ ነዋሪዎች ቢኖሩም፣ የአሜሪካው ፕሬዚደንት ሀገሪቱን እናስተዳድራታለን ማለታቸውን ተከትሎ ነዋሪዎች ላይ ስጋት መውደቃቸውን መረጃዎች ያመለክታሉ። ከባለቤታቸው ጋር በአሜሪካ ዴልታ ፎርስ በተባሉ ልዩ ስልጠና በወሰዱ ኮማንዶዎች ታግተው ወደ ኒውዮርክ የተወሰዱት ማድሩ በማህንታህን ፌዴራል ፍርድ ቤት የህገ ወጥ ዝውውርን ጨምሮ በርካታ ክሶች ተመስርተባቸው ዛሬ በከባድ ጥበቃ ፍርድ ቤት ቀርበዋል። የቀድሞው የሩሲያ ፕሬዚዳንት ዲሚትሪ ሜድቬዴቭ የጀርመን መራሄ መንግሥት ፍሬዴሪሽ ሜርስ እንደ ቬንዙዌላው ፕሬዚዳንት በተመሳሳይ ወታደራዊ ዘመቻ ሊታገቱ ይገባል ሲሉ የሰጡትን አስተያየት በርሊን በጥብቅ አወገዘች። የጀርመን መንግስት ምክትል ቃል አቀባይ ዜባስቲያን ሄለ ማምሻውን በሰጡት መግለጫ እንዲህ ዓይነቱ ማስፈራሪያ በጥብቅ እናወግዛለን ብለዋል። የመራሃዊ መንግስት ሜርስ የደህንነት ጥበቃ በዓለማችን አሉ ከሚባሉ የደህንነት ጥበቃዎች አንዱ መሆኑን የጠቀሱት ቃል አቀባዩ ተጨማሪ የደህንነት ጥበቃ እንደማያስፈልጋቸውም አክለዋል። ዲሜትሪ ሜድቬዴቭ እንደ ጎርጎርሳን አቆጣጠር ከ2008 እስከ 2012 የሩሲያ ፕሬዚዳንት ከ2012 እስከ 2020 ደግሞ የሀገሪቱ ጠቅላይ ሚኒስትር ሆኖ ያገለገሉ ሲሆን ከ2020 እስካሁን ደግሞ የሩሲያ የደህንነት ምክር ቤት በምክትልነት እንደሚመሩ ይታወቃል። ዲሜትሪ ሜድቬዴቭ ትላንት በሰጡት አስተያየት አሜሪካ በቬንዙዌላ እንዳካሄደችው ወታደራዊ ዘመቻ በማካሄድ መታገት ያለባቸው የዓለም መሪዎች አሉ። የጀርመን መራሄ መንግስት ፍሬዴሪሽ ሜርስ ደግሞ ከእነዚሁ አንድ ናቸው ማለታቸውን የጀርመን ዜና አገልግሎት ዘግቧል። ዩናይትድ ስቴትስ እንደ ዓለም ዳኛ ሆና እየተንቀሳቀሰች ነው ሲል የቻይና የውጭ ጉዳይ ሚኒስቴር ከሰሰም። የቬንዙዌላ ፕሬዝደንት ኒኮላስ ማዱሮ መታገታቸውን አስመልክቶ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ለጋዜጠኞች እንዳሉት የቬንዙዌላ ሉዓላዊነት ሊከበር ይገባል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊየን ያን በመግለጫቸው ቻይና የቬንዙዌላ ሉዓላዊነትና ነፃነት ታከብራለች፣ በዚህ በአስቸጋሪ ወቅትም አጋርነቷን ትቀጥላለች ብለዋል። ቻይና የቬንዙዌላ ሉዓላዊነትና ነጻነትን ታከብራለች። የቬንዙዌላ መንግስት የውስጥ ጉዳዩን በራሱ ህገ መንግስትና ተዛማጅ ህጎች መፍታት አለበት ብላ ቻይና ታምናለች። በቻይናና በቬንዙዌላ መካከል ያለው ትብብር በሁለት ሉዓላዊ ሀገሮች መካከል የሚደረግ ትብብር ነው። ይህም በሁለቱ ሀገራት ህግና በዓለም አቀፍ ህጎች የተጠበቀ ነው። በቬኔዙዌላ ምንም አይነት የፖለቲካ ለውጥ ቢኖርም ቻይና በሁለቱም ሀገራት በተለያዩ መስኮች የምታደርገውን ትብብር አይቀይርም። ቃል አቀባይ አክለውም ቻይና ከተባበሩት መንግስታት የጸጥታ ጥበቃ ምክር ቤት እውቅና ውጪ የሚደረግ ወታደራዊ ዘመቻ አጥብቃ እንደምትቃወም መግለጻቸውን የዘገበው ሮይተርስ ነው። ሩሲያ በኪየቭ ከተማ በሚገኝ አንድ የግል ክሊኒክ በፈጸመችው ጥቃት አንድ ሰው ሲሞት ሶስት ቆሰሉም ከጥቃቱ ሰለባዎች ሕክምና ላይ የነበሩ ሰዎች ይገኙባቸዋል። በኪየቭ አጎራባች በሆነችው ፋዝቲቭ በተባለች ከተማ በፈጸመችው ጥቃትም አንድ የሰባ ዓመት አዛውንት መገደላቸውን ታውቋል። የዩክሬን ጠቅላይ ሚኒስቴር ዩሊያ ሲርዲንኮይ በኤክስ ገጻቸው እንደጻፉት በጥቃቱ የክሊኒኩ ሐኪሞች አካባቢውን ጥለው ለመሸሽ ተገዷል ብለዋል። የክሊኒኩ የበላይ ኃላፊ ማርጋሬታ ማሊቫና ለፈረንሳይ ዜና አገልግሎት በሰጡት ማብራሪያ ለእኛ አስጨናቂ ሌሊት ነበረ። ጥቃቱ በሚፈጸምበት ሰዓት በሆስፒታሉ 26 በሽተኞች ነበሩም። በጥቃቱ አንድ ሰው ሞቶብናል ብሏል። የዩክሬን የመከላከያ ሚኒስቴር በበኩሉ ሩሲያ ሌሊቱ ለዛሬ አጥቢያ በኪየቭና አካባቢዋ 165 የድሮንና ቢያንስ የ9 ሚሳይሎች ጥቃት መፈጸሟን ገልጸዋል። ይህ ዶቸ በለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። የኢራን የፍትህ ሚኒስቴር በሀገሪቱ ሰልፍ በሚያካሄዱት ላይ በቸልታ እንደማያልፉ አስጠነቀቁም። የቀድሞው የሩሲያ ፕሬዝደንት ዲሚትሪ ሜድቪዴቭ የጀርመን መርሃዊ መንግስት ፍሬዴሪሽ ሜርስ እንደ ቬንዙዌላው ፕሬዚደንት በተመሳሳይ ወታደራዊ ዘመቻ ሊታገቱ ይገባል ሲሉ የሰጡትን አስተያየት በርሊን በጥብቅ አወገዘች። ሩሲያ በኪየቭ ዋና ከተማ ሚገኝ አንድ የግል ክሊኒክ በፈጸመችው ጥቃት አንድ ሰው ሲሞት ሶስት ቆሰሉ። ዩናይትድ ስቴትስ እንደ ዓለም ዳኛ ሆና እየተንቀሳቀሰች ነው ሲል የቻይና የውጭ ጉዳይ ሚኒስቴር ከሰሰ። አድማጮች ዜናው በዚሁ አበቃም።